ወደ መጽሔት ዝግጅት እናልፋለን። የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ፕሬዝደንት አቶ በቀለ ገርባና ሌሎች የድርጅቱ አመራር አባላትን ጨምሮ ሀያ ሁለት ተከሳሾች ዛሬ በተያዘላቸው ቀጠሮ መሰረት ሳይቀርቡ ቀርተዋል። ለመቅረታቸው ከማረቢያ ቤቱ የተሰጠ ምክንያት የለም። ምንጮች እንደሚሉት ግን ተከሳሾቹ በለበሱት ልብስ ቀለም ምክንያት እንዳይቀርቡ መደረጋቸውን ይናገራሉ። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። መለስካቸው አመሃ ተከታዩን ልኳል። ከጥቂት ሳምንታት በፊት አቃቤ ሕግ በሽብር ወንጀል ክስ የመሠረተባቸው የኦሮሞ ፌዴራልስ ኮንግሬስ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ 22 ተከሳሾች ዛሬ ለቀረበባቸው ክስ መልስ ለመስጠት በነበራቸው ቀጠሮ ሳይገኙ ቀርተዋል። ፍርድ ቤቱ ስራውን እንደጀመረ ተከሳሾቹ መቅረባቸውን ለማረጋገጥ ስም ሲጠራ ከማረሚያ ቤት እንዳልመጡ ተረድቷል። የማረሚያ ቤቱ ተወካይ ተፈልገው ቢመጡም ወዲያውኑ መልስ ሊሰጡ ስላልቻሉ ላጣራ ብለው ከችሎት ወጥተው ነበረ። ይሁንና ከጥቂት ደቂቃዎች በኋላ ተመልሰው ተከሳሾቹ እንዳይቀሩ የተደረገበት ምክንያት እንደማይታወቅ ለፍርድ ቤቱ ገልጸዋል። የአሜሪካ ድምፅ ከችሎት በኋላ ሁኔታውን ለማጣራት ባደረገው ጥረት ከእነ አቶ ጉርሜሳ እያኖ ጠበቆች አንዱን አቶ አብዱል ጀባር ሁሴንን አናግሯቸው ነበረ። አቶ አብዱል ጀባር እንዳሉኝ ከማረሚያ ቤቱ በኩል የነበረውን ችግር ማወቅ አልቻሉም። ይሁንና ከቤተሰብ በኩል ለማረጋገጥ ሞክረው ነበር። ችግሩን ሊማረጋገጥ ማረጋገጥ ስላልቻልኩ በቤተሰብ በኩል ያረጋግጡ ምንድን ያሉኝ። ሀያ ሁለቱም ተከሳሾች ጥቁር ልብስ ለብሶ ነው የወጡት ነው ያሉኝ ሁሉም ጥቁር ልብስ ለብሳችሁ ፍርድ ቤት መሄድ አትችሉም፣ አውልቁ ሲባል ያንን ጥቁር ልብስ አናውልቅም የሚል የሀዘን መግለጫ አይነት ነገር ይመስለኛል። ያንን ስሉ ነው ከፍርድ ቤት ቀጠሮ ላይ እንዳትቀሯቸው ቤት የነገረኝ ለዚሁ ነው ቀጠሮ የቀሩት ይመስለኛል። የተከሳሽ ጠበቆች የተለያዩ አቤቱታዎችን ለፍርድ ቤቱ አቅርበዋል። ደንበኞቻቸው ሕክምና እንደማያገኙ ከአንድ ጠበቃ በላይ ተከሳሾችን ማነጋገር አይችልም በሚል ምክንያት ደመኞቻቸውን ለማማከር እንዳልቻሉና የችሎት ስፍራ እንዲቀየርላቸውም ጥያቄ አቅርበዋል። ፍርድ ቤቱም የችሎት ስፍራውን የመለወጡ ጥያቄ በዚህ ደረጃ ሊታይ እንደማይችል ገልጾ ትዕዛዞችን ሰጥቷል። የአዲስ አበባ ማረሚያ ቤት ተከሳሾቹን ዛሬ ያላቀረበበትን ምክንያት በዝርዝር እንዲያስረዳና በሚቀጥለው ቀጠሮ እንዲያቅባቸው፣ ጠበቆች ደመኞቻቸው እንዲያነጋገሩ ትእዛዝ ለማረሚያ ቤት እንዲጻፍ፣ ተከሳሾች በሚቀጥለው ቀጠሮ ከህግ ጠበቆቻቸው ጋር ተማክረው ለቀረቡባቸው ክሶች መርሶቻቸውን እንዲያዘጋጁ፣ ሌሎች አብዮታዎችም በስርዓቱ እንዲቀርቡ ትእዛዝ ሰጥቶ ለግድሞት 22 ቀን እንዲቀርቡ ቀጥሯል። በ22ቱ ተከሳሾች ላይ አቃቤ ህግ ያቀረበባቸው ክስ የሆነ ግን የሽብር ተልእኮ ለማሳካት በኦሮሚያ ክልል በሚገኙ ዞንና ወረዳዎች ሁከትና አመፅ እንዲነሳ አመራር በመስጠት በአመፁ ተሳታፊ በመሆን የበርካታ ሰው ሕይወት እንዲጠፋ በሰው አካል ላይ ቀላልና ከባድ የአካል ጉዳት እንዲደርስ በመንግሥትና በሕዝብ ተቋማት በመሠረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማድረግና በማስደረግ የሽብርተኝነት ድርጊቶችን የመፈጸም ወንጀል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ Cadiz Ababa.